የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ22 ና በ25 ሜትር ባንድ ከሰኞ እስካር በየዕለቱ ከምሽቱ 1 እስከ 1 ተኩል በ1431 መካከለኛ ሞገድ በተለያዩ የአፍሪካ ቀንድ ጉዳዮች ላይ ትኩረት በማድረግ የሚያዘጋጀው ፕሮግራም አሁን ጀመረ። ጤና ይስጥልን አድማጮች፣ እንደምንላቸው አመሻችሁ። ዛሬ ረቡ ግንቦት 19 2007 ዓ ም ነው። ለግማሽ ሰዓት የሚቆየው ፕሮግራማችን በዓለም አጫጭር ዜና ይጀመራል። ከዛም ወቅታዊ ዘገባዎችን እናስከትላለን። ጊዜው ካለን ሙዚቃም ጀባ እንላቸዋለን። መልካም ምሽት ላለው አስተናጋጃቸው አዲሱ አበበ። ጽዮን ግርማ፣ ቅንብሩን እየመራሽ ነው። አሁን የዓለም ዜና ጤና ስጥልኝ እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ፊፋ በዛሬው ዕለት ዩናይትድ ስቴትስና ስዊትዘርላንድ በወቅቱና በቀድሞ ባለስልጣናቱ ላይ በተናጠል ባቀረቡት የሙስና ወንጀል ክስ እየታመሰ ነው። በስዊስ ባለስልጣናት የቀረበው አንደኛው ክስ ፌዴሬሽኑ በ2018ና በ2022 ዓ ም የዓለም ዋንጫን ለማዘጋጀት ከሰጠው ፈቃድ ጋር በተያያዘ ነው። በዚሁ ምርመራ መሰረት በርካታ የፊፋ ባለስልጣናት ዛሬ ዙሪክ ውስጥ በቁጥጥር ስር መዋላቸው ታውቋል። የዩናይትድ ስቴትስ የፍትህ ሚኒስቴር በ14 ሰዎች ላይ ካቀረባቸው 47 የተለያዩ ክሶች መካከል የስፖርት መገናኛ ብዙኃን ኃላፊዎች ከ150 ቢሊዮን ዶላር በላይ በተጭበረበረ መንገድ የከፈሉት ወይም ለመክፈል የተስማሙት በለውጡ በውድድሮቹ ወቅት የማስታወቂያ መብቶችን በጅምላ ለመያዝ ሲሉ ነው የሚል ይገኝበታል። የዙሪክ ፖሊሶች በዛሬው ዕለት ያሰሯቸውን ሰባት የፊፋ ባለስልጣናት በቅርቡ እጃቸውን ለዩናይትድ ስቴትስ ያስረክባሉ ተብሎ ይጠበቃል። የአሜሪካ ባለስልጣናት ተጨማሪ የእስር ማዘዣዎችን የያዙ ሲሆን አራት ግለሰቦች ከወዲሁ ጥፋተኞች መሆናቸውን አምነዋል ሲል የፍርድ ሚኒስቴሩ አስታውቋል። የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ሎሬታ ሊንች ጉዳዩን ስር የሰደደና በጥናት የሚካሄድ ሙስና ሲሉ ገልጸው በድርጊቱ በርካታ ሰዎች ተጎድተዋል ብለዋል። በፊፋ ውስጥ ለሁለት ትውልድ ቆይተዋል በሚባለው የሙስና ተግባር ፊዎቹ ስልጣናቸውን በመጠቀም በጉቦና በጉርሻ መልክ ሚሊዮነሮች ሆነዋል ሲሉም ጠቅላይ አቃቤ ህጓ ሎሬታ ልንች አስረድተዋል። ምርመራውን በተመለከተ ፊፋ ከዩናይትድ ስቴትስና ከስዊትዘርላንድ ጋር ሙሉ በሙሉ እተባበራለሁ ብለዋል። ትናንት ማክሰኞ ሌሊት በኢራቅ የመንግስቱ ኃይሎች የእስላማዊ መንግስት ቡድንን የጥቃት ግስጋሴ ለመግታት አዲስ ዘመቻ በከፈቱባት በአንባር ክፍለ ግዛት በአጥፍቶ ጠፊ የቦምብ ጥቃት ቢያንስ 17 ወታደሮች መገደላቸውን የሀገሪቱ ባለስልጣናት አስታውቀዋል። አይሲስ በአይሲስ ቁጥጥር ስር ከምትገኘው ከፋሉጃ ከተማ አጠገብ የቦምብ ጥቃቱ የደረሰው በአሸባሪው ቡድን እጅ ያሉትን አካባቢዎች ለማስለቀቅ የመንግስቱ ኃይሎች ትናንት ማታ የከፈቱትን ጥቃት ተከትሎ መሆኑ ተነግሯል። ጋምቢያ ባለፈው የአውሮፓውያን ዓመት መጨረሻ መፈንቅለ መንግስት ለማካሄድ ሞክረዋል ተብለው የተከሰሱ የተወነጀሉ ሰዎችን በርካታ ጓደኞቻቸውንና ዘመዶቻቸውን በቁጥጥር ስር አውላለች ሲሉ ሁለት የመብት ድርጅቶች ከሰዋታል። ሁማን ራይትስ ዋች እና አምነስቲ ኢንተርናሽናል ዛሬ ባወጡት መግለጫ ጋምቢያ ያሰረቻቸውን ሰዎች ቤተሰቦችና ጓደኞች የት እንዳሉ በግልጽ አላሳወቀችም፣ ከመካከላቸውም አረጋውያንና ታዳጊ ወጣቶች አሉባቸው ብለዋል። በጦርነት ለምትታመሰው ለየመን በተባበሩት መንግስታት ድርጅት ሽምግልና ሊካሄድ የነበረው የሰላም ጉባኤ ለሌላ ጊዜ መተላለፉ ተነገረ። ይህ የሆነው ሁቲዎቹ ሽምቅ ተዋጊዎች የያዟቸውን አካባቢዎች እንዲለቁ የቀረበላቸውን ጥያቄ አላሟሉም ሲሉ የሀገሪቱ ፕሬዚደንት መወንጀላቸውን ተከትሎ ነው። ትናንት የተባበሩት መንግስታት ድርጅት ባወጣው መግለጫ ዋና ጸሐፊው ባንኪሙን ለነገ ሐሙስ ጄኔቫ ላይ ሊካሄድ ታቅዶ የነበረውን ጉባኤ ለሌላ ጊዜ እንዲያስተላልፉ ልዩ ልዑካቸውን ጠይቀዋል ብሏል። ዋና ጸሐፊው ይህን ያደረጉት የየመን መንግስትና የተለያዩ አካላት ተጨማሪ የዝግጅት ጊዜ እንዲሰጣቸው በመጠየቃቸው እንደሆነ መግለጫው አስታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቀደም ሲል እንዳስተዋወቅኩት ከዜናው ቀጥሎ ወቅታዊ ዘገባዎችን ነው የምናስከትለው። ወደ መጀመሪያው ቅንብር እናልፋለን። ከአንድ ዓመት በላይ የእስር ጊዜ ያስቆጠሩት ስድስት ጦማሪያንና ሶስት ጋዜጠኞች በትላንትናው ዕለት ፍርድ ቤት ቀርበው ነበር። ተቋርጦ የነበረው የምስክር መስማት ሂደትም ከአንድ ወር ከ15 ቀን በኋላ መሰማት ቀጥሏል። የእነዚህ ወጣት ጦማሪያንና ጋዜጠኞች ጠበቃ አመሃ መኮንን የችሎቱ ውሎ እንዴት እንደነበር ለአዲስ አበባ ዘጋቢያችን ለመለስካቸው አመሃ ገልጸውለታል። አቶ አመሃ እንዴት ዋሉ? እግዚአብሔር ይመስገን፣ ሰላም ሰላም ዋላችሁ? ጋዜጠኙ ጦማሪና ጋዜጠኞች ጉዳይ እንደገና ተጀምሯል። እንዴት ነበር ዛሬ የችሎቱ አካሄድ? ጉዳዩ መሰማት የቀጠለው ከወር አስራ አምስት ቀን አካባቢ በኋላ ነው። ዛሬም የቀጠለው አቃቤ ሕግ ቀሩኝ ያላቸውን ምስክሮች በማሰማት እና ኤግዚቢትነት ይዣቸዋለው ያላቸውን ሲዲዎችና ላፕቶፖች፣ ሞባይል ስልኮች እንዲህ በመሳሰሉ ከእነሱ ጋር እነሱን ለማቅረብ እና ከእነሱ ጋር በተያያዘም ምስክርነት ለማሰማት በሚል ነው። ነገር ግን ዛሬ ያው አቃቤ ሕግ ቀሩኝ ካላቸው አስራ ሁለት አስራ ሶስት አካባቢ ምስክሮች ውስጥ ዛሬ ማቅረብ የቻለው ሶስት ምስክር ብቻ ነው። አንደኛው ምስክር በኤዶም ካሳዬ ላይ መሰክራለሁ ብሎ የቀረበ ነው። ሌላኛው በናት ላይ ላይ መሰክራለሁ ብሎ የቀረበ ነው። አንዱ ደግሞ በተስፋ አለም ላይ የምመሰክረዋለኝ ብሎ ነው የቀረበው እና ሶስቱም ደግሞ ያው እንደ ቀድሞቹ ምስክሮች ታዛቢ ናቸው። ከተከሳሾቹ እጅ እነዚህ ላፕቶፖች፣ ሞባይሎች፣ ሲዲዎች ሲያዙ አይቻለሁ በሚል ነው። ከናትናኤል ጋር ደግሞ እንደዚሁ ከቢሮው ዶክመንቶች እና ሲዲ ሲያዝ አይቻለሁ በሚል የቀረቡ ናቸው። በዚሁ መሰረት ምስክርነታቸው ተሰምቷል። ሲዲው እንዲቀርብ ተብሎ ነበረ። ሲዲውን ጠዋት ማቅረብ አልቻለም። አቃቤ ከሰዓት አሉኝ ያላቸውን ሲዲዎች አቅርቧል። እነዚህ ሲዲዎች እንግዲህ ምንድን ነው ሲባል አቃቤ ግ አሁን ደግሞ እያለ ያለው ከቀረቡት ከተቆጠሩት አስራ ሁለት ሲዲዎች ውስጥ ሁለቱ ወይም ሶስቱ ብቻ ናቸው የምስልና የድምጽ ያላቸው ሌሎቹ ግን በሰነድ ማስረጃነት ለተከሳሾች አስቀድሞ የተሰጡት ማስረጃዎች በሶፍት ኮፒ የያዙ ናቸው የሚል ነገር ነው። ፍርድ ቤቱ ይህንን እንዲለይ ለአቃቤ ሕግ እድል ሰጥቶታል፣ ግን መለየት አልቻለም። መጨረሻ ለማንኛውም ሶስቱ ምስክሮች ከተሰሙ በኋላ አቃቤ ሕግ ምን እንደሚደረግ እንደሚያሳስብ ሲጠየቅ አሁንም ቀሩኝ የሚሉ ምስክሮች ስላሉ እነሱን ፖሊስ አፈላልጌ አቀርባለሁ ስላለ እንዲያቀርብ ሌላ ቀጠሮ ይሰጥ የሚል ነው። መልስ አልሰጣችሁም ወይም ጥያቄ አልጠየቃችሁም። የደንበኞቻቸውን መብት ለማስጠበቅ በቀረቡት ምስክሮች ላይ ሰፊ መስቀለኛ ጥያቄ ተነስቷል። እናው ነጥብ የነበረው በእርግጥ በተለይ ከተከሳሾች ተያያዙ የተባሉ ላፕቶፖች፣ ሲዲዎች በእርግጥ ከእነሱ የተያያዙ ለመሆኑ እንዲያረጋግጡ ነበረ። ግን አንደኛ ለምሳሌ ኤዶም ካሳዬ ሲዲ ተይዟል ተብሎ ነበረ። ነገር ግን ከተያዙት ሲዲዎች ውስጥ የትኛው ነው የኤዶም ካሳዬ እንዲለይ ተብሎ ምስክሮቹ ምስክሩ ይህን መለየት አልቻለም። እንደዚሁ በተመሳሳይ ላፕቶፕም ከኤዶም ካሳዬ ተይዟል፣ ይህን አይቻለሁ ብሎ ነበረ። ግን ከቀረቡት ላፕቶፖች ውስጥም ይሄ ተለይቶ እንዲታይ ተጠይቆ ነበረ። ይሄንንም የቀረበው ምስክር ማሳየት አልቻለም። ይልቁንም በኤግዚቢቱ ላይ የላፕቶፑ የተስፋለም መሆኑ የተገለጸውን ኤግዚቢት ይሄ ነው ተካሄዶ የተያዘው በሚል ነዋ አትኩሮ መግለጽ የቻለው እና በዚህ ዙሪያ ላይ መስክለኛ ጥያቄ ተጠይቋል። ከዚህ በኋላ ምን ተለዋጭ ቀጠሮ ተሰጠ፣ እንዴት ሆነ መጨረሻው? እንግዲህ ስለ ቀሪው ሂደት ዐቃቤ ህግ አስተያየት ካለው እንዲሰጥ ተጠይቆ፣ ቅድም ለመግለጽ እንደሞከርኩት አንደኛ ቀሪ ምስክሮች አሉኝ። አሁንም ስለዚህ ፖሊስ በተለያየ ስራ ላይ ስለነበረ አፈላልጎ አላመጣም እና ለተጨማሪ ቀጠሮ ይሰጠኝ የሚል ጥያቄ ነው ያቀረበው። ሲዲውም በተመለከተ አሁንም ያልተደረገ ጥያቄ በአንድ በኩል ኤግዚቢት ነው የሚል ነገር አለ ሌላ በኩል ደግሞ እንደ ሰነድ ማስረጃ ይዘቱ በፍርድ ቤት መታየት አለበት የሚል ጥያቄ ያለው ዐቃቤ ሕግ እኛ እዚህ ላይ አንደኛ ምስክሮችን በተመለከተ ባለፈው ቀጠሮ ይሄ የዛሬው ቀጠሮ የመጨረሻ እንደሆነ ፍርድ ቤቱ አሳስቦ ነው ለዛሬ የተቀጠረው። ስለዚህ ፍርድ ቤቱ ቃል መከበር ስላለበት ከዚህ በኋላ ለምስክር ተብሎ መቀጠር የለበትም የሚል ጥያቄ ያቅርበናል። ሲዲውም በተመለከተም በአንድ በኩል ኤግዚቢት ነው የሚባል ከሆነ ኤግዚቢት ከሆነ እንደ እንደ ማንኛውም ወንጀል የተፈጸመበት መሳሪያ ከሚቆጠር በስተቀር ይዘቱ ሳይቶ ኮንቴንቱ ላይ ክርክር መደረግ የለበትም። የሰነድ ማስረጃ ነው የሚባል ከሆነ ደግሞ እንደ ማንኛውም የሰነድ ማስረጃ ደርሶን አስተያየት ከሌላው ሰነድ ማስረጃ ጋር አስተያየት ሰተንበት ደው ውሳኔ ሊሰጥ የሚገባ የሚል ተቃውሞ አቅርበን፣ ፍርድ ቤቱ እንግዲህ በእነዚህ ነጥቦች ላይ ብይን ለመስጠት ለነገ ባዳሪ ቀጥሯል። ስለዚህ ነገ ይቀጥላል ማለት ነው ነገ ይቀጥላል ማለት ነው። ነገ ጠዋት ባዳሪ ተቀጥሯል። በጣም አመሰግናለሁ አቶ ጌርስ ልኝ። እኔም አመሰግናለሁ መለስከት በለስካቸውን አመሰግናለሁ። ወደሚቀጥለው ቅንብር እናልፋለን። ከምርጫ ጋር የተያያዘ ዘገባ ነው። የዘንድሮው የኢትዮጵያ ብሔራዊ ምርጫ ተካሂዷል። የምርጫውን ሂደት የታዘበው ብቸኛው ዓለም አቀፍ ተቋም የአፍሪካ ህብረት ነው። ለወትሮው የኢትዮጵያውያን ምርጫዎች የታዘቡ የነበሩትና አሁንም በዓለም ዙሪያ እየተንቀሳቀሱ የሚታዘቡት የአውሮፓ ህብረት እና የአሜሪካው የካርተር ማዕከል አልተገኙም። ለምን? ለመሆኑ የኢትዮጵያ መንግስት አሁን ባለው አቋሙ ዲሞክራሲያዊ ፍትሐዊና ነጻ ምርጫ ለማካሄድ ብቁ ነው? በእነዚህና ሌሎችም ከምርጫ ጋር የተያዙ ጥያቄዎችን አንስቶ ሶሎሞን አባተ የአውሮፓ ፓርላማ አባሏን አና ጎመሽን እና በደቡብ ሱዳን የፕሬዝዳንቱ ልዩ አማካሪ ቴዎድሮስ ዳኘን ከምርጫው ቀደም ሲል አነጋግሯቸው ነበር። ዝርዝሩ ነው። የአውሮፓ ህብረትና የአሜሪካው የካርተር ማዕከል ያለፉ የኢትዮጵያ ተከታታይ ምርጫዎችን ታዝበዋል፣ የየራሳቸውን ሪፖርቶችም ሲያወጡ ነበር። የአውሮፓ ህብረት የታዛቢዎች ቡድን ከ1997ቱ ምርጫ በኋላ ባቀረበው የትዝብት ሪፖርቱ ምክንያት ቡድኑና የቡድኑ መሪ አና ጎምሽ ከኢህአደግ ጋር እጅግ የተካረረ አንተ አንቺ ተባብለው የተጣሉበት ጸብ ውስጥ ገብተዋል። እንዲያም ሆኖ ግን የአውሮፓ ህብረት የዛሬ አምስት ዓመት የተካሄደውን የፓርላማ ምርጫ ታዝቧል። በዚህ ዓመት ግን አልተገኘም። ለምን? ሚስ አና ጎምሽ የአውሮፓ ፓርላማ አባል የፓርላማው የውጭ ጉዳዮች እንዲሁም የሲቪክ ነጻነቶች የፍትህና የሀገር ውስጥ ጉዳዮች ኮሚቴዎችም አባል ናቸው። ለምን ምርጫውን ላለመታዘብ ወሰናችሁ ስል የጠየቅኳቸው ከምርጫው ቀደም ብዬ ነበር። ሚስ በዚህ ሳምንት የአውሮፓ ፓርላማ ባካሄደው ስብሰባ ላይ ስለዚህ ምርጫ ስለሚሉት ነገር ግን ቧልት የሆነ ነገር ክርክር አካሂደን ነበር። በዚህም ምክንያት ነው የአውሮፓ ሕብረት ላለመሄድና ያንን ቧልት የዲሞክራሲያዊ ምርጫን አነስተኛ መመዘኛዎች የማያሟላ ነጻና ፍትሀዊ ነው የማይባል ምርጫ ላለመታዘብና የማይገባውን እውቅና ላለመስጠት የወሰን ነው። ሚስ ጎምሽ ምርጫው ሳይካሄድ እናንተም ላለመታዘብ ወሰናችሁ። ቧልት ስለመሆኑ እንዴት አወቃችሁ? እንዴት ነው ያወቅ ነው? በ1997 ዓመተ ምህረትና በ2002 ዓመተ ምህረት የምርጫ ታዛቢ ልዑካንን ልከን ነበር። መንግስቱ ሪፖርቶቹን አልተቀበላቸውም። ሪፖርቶቹን ለማድረስ እንኳ ወደ ሀገሪቱ ተመልሰን መሄድ አልቻልንም። በእርግጥ ሪፖርቶቹ ትችቶች ነበሯቸው። በተለይ በ1997 ሰው ወደ አደባባይ ግልብጥ ብሎ ወጥቶ ነበረ። ምክንያቱም ያኔ አዲስ አበባ ላይ ተቃዋሚዎች በከፍተኛ ልዩነት እየመሩ መምጣታቸው እየታወቀ ሲመጣ መንግስቱ ተመልካቾችን አባረረና ቆጠራውን ቀጠለ። ከዚያም ቆጠራውን እንዳሻቸው አደረጉት። And then, of course, uh, there was also massacres, uh, uh, persecution of the opposition, arrest of the whole opposition, elected members. ከዚያ በኋላም ጭፍጨፋዎች ተካሄዱ። ተቃዋሚዎችን ማሳደድ ተያዘ። የተመረጡት የተቃዋሚ አባላት ታሰሩ። በሕዝቡ የተካሄዱ አግባብ የነበራቸውን እንቅስቃሴዎች ገዢው ፓርቲ ተጠቀመባቸው። ከዚያም በ2002 ዓመተ ምህረት የታዘብነው ተመሳሳይ ሁኔታ ነበር። ስለዚህ የአውሮፓ ፓርላማ አባላት ለአውሮፓ ህብረት የውጭ ግንኙነቶች ከፍተኛ ተጠሪ ደብዳቤ ጽፈን ይህኛው ግንቦት 16 የሚካሄደው ምርጫ ነጻ ስለማይሆን ለገዢው ፓርቲና ለዚያ ቧልት የህጋዊነት ወይም የእውቅና ማህተም ሊሰጥ የሚችል ታዛቢነት ላይ መሳተፍ እንደሌለብን አሳወቅን። ሚስ አና ጎምሽ የ1997ቱ ምርጫ ታዛቢ ቡድን መሪ እንደነበሩ፣ የአውሮፓ ህብረት ያኔ ወደ 200 የሚሆኑ ታዛቢዎችን ማሰማራቱን፣ የካርተር ማዕከልን መገኘቱን አስታውሰዋል። ምንም እንኳ አሉ ጎምሽ ሪፖርቶቹ በዲፕሎማሲያዊ ቋንቋ የተጠናቀሩ ሆነው ቢቀርቡም ተመሳሳይ ነበሩ። ያኔ ከተቃዋሚዎቹ መሪዎችና ከመደበኛ ዜጎችም ጋር መወያየታቸውንና ተቃዋሚዎቹ በመሳደድ ምክንያት ቢሮ እንኳን መክፈት አለመቻላቸውን፣ የቤት ባለንብረቶች በፍርሃት ምክንያት ሊያከራዩቸው እንኳን እንደማይፈልጉ እንደነገሯቸውም አስታውሰዋል። አሁንም አሉ ጎምሽ እንደ እውነቱ እስር ቤት ያሉ ጋዜጠኞችና ብሎገሮች ቁጥር ጨመረ እንጂ አልቀነሰም። እስክንድር ነጋ፣ ያቺ ጀግና ርዕዮት ዓለሙ፣ ሌሎችም ጀግኖች በሐሰት የሽብር ፈጠራ ክሶች ታስረዋል። እነሱ የፈለጉት እኮ ለሕዝቡ የተረጋጋ ህይወት ፍትህና ሰላም እንዲኖር ነበር። ያ ሁኔታ አሁንም እንኳ ለዚህ ምርጫ ተብዬ በዋልተኛ ምርጫ ዝግጅት ሲደረግ እንኳን አልተሻሻለም። ተቃዋሚዎች ሮሮዎቻቸውን ሲያሰሙ መቆየታቸውን፣ የምረጡኝ ዘመቻዎቻቸውን በነጻነት ማካሄድ አለመቻላቸውን፣ በዲሞክራሲያዊው መስክ መጥበብ ምክንያት መንግስታዊ ያልሆኑ የልማትና የሰብአዊ መብቶች ድርጅቶች በነጻነት ለመናገርና በሀገሪቱ ክንዋኔዎች ውስጥ የሰፋ አስተዋጽኦ እንዳያበረክቱ መታገዳቸውን ዘርዝረዋል። አና ጎምሽ በሌላ በኩል ግን ሚስ ጎመሽ ኢትዮጵያ እኮ በልማት እየገሰገሰች ያለች መሆኗ በዓለም እየተወራላት ነው። ኢትዮጵያ የልማት ማሳያ እንደሆነች ተደርጎ እየተነገረላት መሆኑን እናውቃለን። ይህ ግን እውነት አይደለም፣ ምክንያቱም አብዛኞቹ አሃዛዊ መረጃዎች ሙሉ በሙሉ የሀሰት ናቸው። የአውሮፓ መንግስታትና የአሜሪካ መንግስት በእነዚህ እውነታዎች ላይ ዓይኖቻቸውን መጨፈናቸው፣ እናም በልማቱም ይሁን በዲሞክራሲው የሚተማመኑበት አጋር አስመስለው ከኢትዮጵያ መንግስት ጋር መስራት መቀጠላቸው ፍጹም አሳፋሪ ነው። የኢትዮጵያ መንግስት ልማታዊም ዲሞክራሲያዊም አይደለም፣ ብለዋል ሚስ ጎምሽ። ያለፈው ሳምንት የአውሮፓ ፓርላማ የኢትዮጵያን ምርጫ ላለመታዘብ የወሰነው ብዙ ክርክር ከተካሄደ በኋላ እንደሆነ ተናግረው በዚያ ክርክር ወቅት የፈረንሳዩ ለፔን እና የብሪታንያው ዩኪፕን የመሳሰሉ ተስፈንጣሪ ቀኝ ክንፈኛ ፓርቲዎች ድንገት ተነስተው የኢትዮጵያው እንደ እውነቱ ባይሆንም ግራ ነጠቅ ነኝ የሚለው አገዛዝ ደጋፊዎችና ተሟጋቾች ሆነው ታይተዋል፣ ብለዋል። በሌላ በኩል ግን ሚስ ጎምሽ የኢትዮጵያ ሕዝብ የተሻለ አስተዳደር ይገባዋል እያላችሁ የአውሮፓ ፓርላማ ሰዎች የኢትዮጵያን ሕዝብ ክዳችሁታል። ተገኝታችሁ ምርጫው በትክክል ካልተካሄደ ስህተቱን ተከታትላችሁ እንደ መዘገብ ቀድማችሁ ቧልትና ነፃ ያልሆነ ብላችሁ በመፈረጅ ለመቅረት ወሰናችሁ ለሚላችሁ ተቺ ምን መልሳላችሁ? አይ ይሄ ትክክል አይደለም። እኛ የአውሮፓ ፓርላማ አባላት ከጥቂት ወራት በፊት ለአውሮፓ ህብረት ከፍተኛ ተጠሪ በጻፍነው ደብዳቤ ላይ ለምን ህብረቱ ምርጫውን መታዘብ እንደማይገባው ስንጠቅስ የእኛን እዚያ መገኘት የኢትዮጵያና ሌሎችም የአውሮፓ መንግስታት ኢትዮጵያ ውስጥ ዲሞክራሲ ያለ ለማስመሰል እንደሚጠቀሙበት ከ1997ና ከ2002ቱ ልምዳችን የምናውቅ መሆኑን ገልጸናል። በመቅረታችንም ለማሳየት የፈለግነው ይህንኑ ነው። አሁን የአውሮፓ ህብረት ታዛቢዎች እንዳለመላክ የወሰነው የገንዘብ ችግር ስላለበት ነው እያለ መንግስቱ የሐሰትና ስቅኝ መረጃ እንደሚያስተላልፍ እናውቃለን ያሉት ጎምሽ የቀሩት በበጀት እጥረት ሳይሆን በፖለቲካ ውሳኔ መሆኑን አስረግጠው ተናግረዋል። እና አሁን እኛ ህዝቡን እንደ ከዳ ነው አድርጎ መንግስቱ ሊጠመዝዝ ይፈልጋል። የለም የለም፣ አይመስለኝም። ኢትዮጵያ ውስጥ የአውሮፓ ህብረት አባል ሀገሮች ኤምበሲዎች አሉ። እነሱ ይናገራሉ። በእርግጥ ቋንቋዎቹ በዲፕሎማሲ የተካኑ ናቸው። በአውሮፓ ህብረት በራስ ውስጥ ተቃርኖ እንዳለ ማውቃለሁ። እውነት የሚናገሩ አሉ፣ እውነቱን የማይናገሩም አሉ። የታዘበን የምርጫ እክሎች ነበሩ የሚል ሪፖርት በማውጣት ያለፉ ሁለት ምርጫዎችን ገንቢ ትችቶችን የያዙ ሪፖርቶች እንኳን ላልተቀበለ መንግስት መሳሪያ ለመሆን በአሁኑ አጋጣሚ ራሳችንን አሳልፈን አንሰጥም። አሁን ጫወታ የለም ብለዋል ጎምሽ። የማንሄደው ዲሞክራሲያዊ ሊሆን እንደማይችል ቀድመን ለምናውቀው ምርጫ የእውቅና ማህተም ላለመስጠት ነው። There cannot be democratic elections in a country which jails full of journalists. ቁጥራቸው የበዛ ጋዜጠኞችን ብሎገሮችንና የመብት ተሟጋቾችን በምታስር ሀገር ውስጥ ዲሞክራሲያዊ ምርጫዎች ሊካሄዱ ከቶ አይቻልም። ለመሆኑ እናንተ ይህ ምርጫ ፍትሐዊና ነጻ አይሆንም ብላችሁ ስትወስኑ የምርጫው ውጤት ምንም ይሁን ምን አትቀበሉም ማለት ነው፣ በዚያ ውጤት መሰረት ወደ ስልጣን ለሚወጣው መንግስት እውቅና ትነሳላችሁ ማለት ነው? ጎምሽ ለዚህ ሲመልሱ አሁን ጥያቄው እውቅና እንሰጣለን ወይም አንሰጥም አይደለም። ይሁን እንጂ ቀጠሉ፣ ይህ መንግስት ዲሞክራሲያዊ ምርጫ አካሂጃለሁ በሚል እውቅና ያለው ማስመሰል አይችልም። ግንቦት 16 የሚደረገው ምርጫ የዲሞክራሲያዊ ምርጫ እውነተኛ መገለጫ አይሆንም። ይሁን እንጂ አሉ አና ጎምሽ። ኢትዮጵያ በአካባቢውና በአህጉሪቱ ባላት ስትራቴጂካዊ ጠቀሜታ ምክንያት የአውሮፓ ህብረት አብሯት ሊሰራ ይፈልጋል። አብሮ የመስሪያ መስኮቹንና የሥራ ዓይነቶቹን ግን በዝርዝር አልገለጹም። ቴዎድሮስ ዳኘ በአሜሪካ የተወካዮች ምክር ቤት ውስጥ የአፍሪካ ስፔሻሊስት ወይም ባለሙያ ሆነው ለ24ት ዓመታት ሰርተዋል። የዛሬ ሦስት ዓመት የተባበሩት መንግሥታት ድርጅት ቀጥሯቸው ለደቡብ ሱዳን ፕሬዝደንት ሳልቫኪር ልዩ አማካሪ አድርጎ መድቧቸዋል። አቶ ቴዎድሮስ ዳኘ በተጨማሪም የአፍሪካ ስደተኞችና የጉዳት ሰለባዎች መርጃ ፈንድ አቋቁመውም ይንቀሳቀሳሉ። አቶ ቴዎድሮስ የኢትዮጵያን የፓርላማ ምርጫ ተከታትለው እንደሆነ ጠይቄያቸው ነበር። ምርጫው እንደሚካሄድ አውቃለሁ። እዛም የነበርኩኝ ጊዜ አንዳንድ ንግግር እሱም በተመለከተ ሰምቻለሁ። አንዳንድ የመንግስት ኦፊሻሎችም ጋር ተገናኝቻለሁ። ተቃዋሚ ሀይሎችም እንደዚሁም ደግሞ አቨሬጅ የሆኑ ኢትዮጵያኖች ምንም ውስጥ የሌሉበት፣ ግን ክሎስሊ ፎሎ አላደረግኩትም። አቶ ቴዎድሮስ የአፍሪካ ሁኔታ በአጠቃላይ እየተሻሻለ መሆኑንና አህጉሪቱ የዛሬ 20 ዓመት ከነበሩባት የጦርነት ወይም የውስጥ ብጥብጥና የመፈንቅለ መንግሥት አባዜዎች በብዙ መለወጧን ተናግረዋል። ብዙ ሀገሮች ወደ ዲሞክራሲያዊ ስርዓት እየተሸጋገሩ መሆኑን፣ ምርጫዎችና የሥልጣን ሽግግሮች ሰላማዊ እየሆኑ መምጣታቸውን በመላ አህጉሪቱ ያለውን ሁኔታ እየዳሰሱና ጎረቤት ሀገሮችን ኬንያና በጦርነት ስትታመስ የኖረችውን ሶማሊያን ሳይቀር እንደ ማሳያ እየጠቀሱ አብራርተዋል። ወደ ኢትዮጵያ መለስ አለና ለመሆኑ ቴድ በኢትዮጵያስ የዛሬ ሀያ ዓመትና ከዚያ በፊት ከነበረው ሁኔታ የዲሞክራሲያዊና የሰብአዊ መብቶች አያያዝ ፖለቲካው የተሻለ ነው ብለው ያስባሉ አልኳቸው። ይመስለኛል እኔ አክሮስ ኢትዮጵያ ስመለከተው አንዳንድ የነበሩ ጦርነቶች ቆመዋል። ዌስተን ኢትዮጵያን ቢሆን ወደ ኦጋዴንም ቢመለከት መንግስት ፍላጎቱን አሳይቷል። ተቀምጠው መነጋገር እንደሚፈልጉ ከኦጋዴን ናሽናል ሊበሬሽን ፎንድ ጋር ሌላም ቦታ ብትመለከተው ስታቢሊቲ ያለ መንገድ ላይ ሄደህ የምትታሰር ነገር የለም። ሰው ስራውን ይሰራል፣ ትምህርቱን ይማራል። ያ እኔ እንደ ፕሮግረስ ነው ብዬ ነው የማየው። ኦፍኮርስ የዩመን ራይትስ አድቮኬትስ ኦር ተቃዋሚ ሀይሎች ሞር ኖለጅ ይኖራቸዋል። ስለዚህ እና የእኔ አሰስመንት ከነሱ አሰስመንት ጋራ ሊለያ ይችላል። ግን እኔ አዘን ኦብዘርቨር ስመለከተው ፕክቸሩ ደህና ነው ብዬ ነው የምለው። ኢቨን ኮምፔርድ ቱ ፋይቭ ይርስ አጎ ሰቨን ይርስ አጎ ያለው ሁኔታ ከአምስት ዓመትና በጣም ሞር ስቴብል ነው እራሱ። አሁን ለምሳሌ ስትመለከተው ትራንዚሽኑ ፕራይም ሚኒስተር መለስ ከሞተ በኋላ ወደ አሁን ላሉት ፕራይም ሚኒስተር ትራንዚሽኑ ፒስፉል ነበረ። ኦፍትን ኢን አፍሪካ ኢን ፓስት አይዘር ኢንተርናሊ ኦር ከሚሊተሪ ገብቶ ረብሻ የሚነሳበት ነገር ነው ያ I think should be seen as a progress and maturity. No, we are normal. Let alone, Ethiopia election. Itaraga EPRDF dominant. No, get EPRDF dominant. Ti hono. I think we should be careful not to uh, blame you entirely. Political space, such as actual opposition harassment, itaragal below. Magamgam, three color lambiano. Desare, ma'am, Mr. Ahmed, Congress has to face other. ሪስፖንሲቢሊቲ መውሰድ አለበት። ብዙዎቹ ውጪ ነው ያሉት። ብዙውን ጊዜያቸውን የሚያሳልፉት እርስ በርሳቸው ሲጣሉ ነው። እነሱ ያቀረቡት ቪዥን ለሀገሪቷ ብዙም የሚታይ የለም፣ ያየሁትም የለም። እንዴት ተብሎ ነው ደን ኤሌክሽን ሲደረግ ለማሸነፍ የሚቻለው? የዛ ዊክነስ፣ የዛ ሪዘልት ሁል ጊዜ መታየት ያለበት። ኖት ጀስት ተቃዋሚ ሀይሎች እንደሚሉት ሀራስ ተደርገናል ነው። ሀራስመንት ሊኖር ይችላል ግን እነሱ ያደረጉት ነገር ኮንትሪቢዩት አድርጓል፣ አላደረገም ተብሎ ደግሞ መጠየቅ አለበት። ኢን ማይ ቪው የዛሬ አምስት ዓመት እንዳልኩት አሁንም እላለሁ። ብዙውን ጊዜ የታለፈው እርስ በእርስ ይጣሉና እንደ ቫስ ማጆሪቲ ደግሞ ውጭ ነው ያሉት። አራስ አይደረጉም ለማለት ሳይሆን ኤግዛጁሬት ባናደረገው ጥሩ ነው ነው የምለው። ለመሆኑ ከዚህ አጠቃላይ ግምጋሜው አቶ ቴዎድሮስ ኢትዮጵያ በአሁኑ ጊዜ ነጻ ፍትሃዊና ዲሞክራሲያዊ ምርጫ ለማድረግ የሚያስችል የፖለቲካ ዝግጁነት ወይም ተክለቁመና አላት ብለው ያምናሉ? ወል ስትራክቸሩ አለ፣ ኦብዘርቨሮች ይኖራሉ፣ የኤሌክቶራል ኮሚሽን አለ። የተቃዋሚ ሀይሎች ያላቸውን ኮምፕሌንት አቅርበዋል፣ ፐብሊክሊም ያ ቴሌቪዥንም ላይ ወጥቷል። እና ፎርሜ የለም ለማለት አንድ ሰው ኤቪደንስ አምጥቶ ኮምፕሌንት እንዲያደርገኝ ያስፈልጋል። ስለዚህ አለ አለ ዴፊኒትሊ አለ ግን ብትለኝ የተቃዋሚ ሀይሉ ጠንካራ ነው ወይ ተቃዋሚ ሀይሉ ብዙ ኩርሲዎች ፓርላመንት ውስጥ ሊወስድ ይችላል መልሱ ኦፍኮርስ አይደለም ነው የትኛው ተቃዋሚ ሀይል ነው ስትሮንግ ፕሬዘንስ አዲስ አበባ ብቻ ሳይሆን ጠቅላላ በአገሪቷ ውስጥ ያ ስትረክቸር ከሌለ ኮምፒት ለማድረግ ከባድ ነው ለማሸነፍም በጣም ከባድ እየሆነ ነው የሚመጣው ሚስ አና ጎሚሽንና አቶ ቴዳኝን ለጊዜና ለማብራሪያዎቻቸው አመሰግናለሁ። በምጭ ዘገባ የአውሮፓ ሕብረት ግምገማ ከምርጫው በኋላ ምን እንደሚመስል ለመቃኘት እንሞክራለን። ጤና ይስጥልኝ። ለአሜሪካ ድምፅ ሶሎሞን አባተ ነኝ። ዋሽንግተን አድማጮች፣ ለምሽቱ ያዘጋጀነውን እያገባደድን ነው። ተስፋ እንዳደረግነው ለሙዚቃም ጥቂት ደቂቃዎች ተርፈውናል። እና በዚሁ በሙዚቃ እንሰናበታለን። አስተናጋጅ አዲሱ አበበ። የአማርኛው ስርጭት በሶስት ሰዓት ይደመጣል። እስከዛው ደህና አምሹ እያልን በዚሁ ዜማ እንሰናበታለን። ሰሰለሻሌ አንቺ ብቻ ኮነሽ በሚታየኝ ሁሉ ሰስለሻሌ ካይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ስንቱንጋራ ዞሬ ስንቱን ጋራ ዞረሽየናለ ስንቱን ጋራ ዞሬን እንዴት እንዳዲሰው ታሚኛለሽ ዛሬ ታሚኛለሽ ዛሬ እስኪ ልጠይቀው ትርስ ሼድ ምን ይኮን ምክንያት